Voice of America ኤርትራ የሚገኘው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራር አባላት ትናንት አስመራ ላይ ተገናኝተው ተወያይተዋል። በዚህ የውይይታቸው የመጀመሪያ ክፍል የትግራይ ህዝብ ዲሞክራሲያዊ ንቅናቄ አባሎች የትጥቅ ትግላቸውን አቁመው ወደ ሀገር እንደሚገቡና ትግላቸውን በሰላማዊ መንገድ እንደሚቀጥሉ አስታውቀዋል። ብርሃነ በርሀ ከአስመራ ተጨማሪ አለው። በጄኔራል አደም መሐመድ የተመራው ሁለት አባላትን የያዘ የኢትዮጵያ የልኡካን ቡድንና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ኃይል የበላይ አመራሮች ዛሬ አስመራ ላይ ተገናኝተው ተወያይተዋል። በዚህ የመጀመሪያ ገጽ ውይይታቸው የትግራይ ህዝብ ዲሞክራሲያዊ ንቅናቄ አባሎች የትግላቸውን አቁመው በአገር ውስጥ በመግባት የለውጡ አካል በመሆን በሰላማዊና ዲሞክራሲያዊ መንገድ ትግላቸውን እንዲቀጥሉ ተስማምተዋል። ከትጥቅ ትግል ወደ ሰላማዊና ዲሞክራሲያዊ ትግል በመሸጋገር በኢትዮጵያ ውስጥ እየታየ ያለው ለውጥ እንዳይቀለበስ የለውጡ ተካፋይ በመሆን ወደ አገር ውስጥ ለመግባት እንደወሰኑና እንደተስማሙ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሊቀመንበር አቶ መኮንን ተስፋይ ለቪኦኤ ተናግረዋል። አቶ መኮንን በመቀጠል የትግራይ ህዝብ ዲሞክራሲያዊ ንቅናቄ በትግራይ ህዝብ ስም ቢመሰረትም ዋነኛ የትግሉ ዓላማ በኢትዮጵያ ሰላምና ዲሞክራሲያዊ ስርዓትን ለማምጣት እንደሆነ ከጠቀሱ በኋላ ከሁሉም የለውጥ ፈላጊ ኃይሎች ጋር ተባብሮ ለመስራት ወደ አገር ውስጥ ለመግባት መወሰናቸውን አስረድተዋል። የኢትዮጵያ መንግስት የልኡካን ቡድን አባል የሆኑት የኢትዮጵያ የገጠር ዲሞክራታይዜሽን አስተባባሪ አቶ ተፈራ አደረቡ በበኩላቸው እነዚህ በትጥቅ ትግል የቆዩ የንቅናቄው ታጋዮች ከህብረተሰቡ ጋር ተቀላቅለው በሰላማዊ መንገድ ኑሯቸውን በመምራት በአገር ግንባታ የሚሳተፉበት ሁኔታ ላይ ና በጥልቀት እንደተነጋገሩ ገልጸዋል። ረጅም ጊዜ ከኑሮም ተነቅለው የቆየ ከመሆኑ ጋር ተያይዞ በአገራዊ ግንባታውም ተሳታፊ እንዲሆን በልማቱም ተሳታፊ እንዲሆን ተጠቃሚም እንዲሆን ለማድረግ የሚያስችል በዘላቂው ደግሞ የማቋቋም ስራዎችም ያስፈልጋሉ። ነኝህን ሁሉ እንዴት ነው ማካሄድ የምንችለው በጋራ የሚለው ነገር መሰረታዊ የውይይታችን አንኳር ጉዳዮች ናቸው። ይህንን እንዴት ማድረግ እንዳለብን ተወያይተናል። የስምምነቱን አፈጻጸምና ተግባራዊነትን በሚመለከት በሚቀጥለው ወር መስከረም፣ በአዲስ አበባ ሁለተኛ ዙር ውይይት እንደሚያደርጉም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ